ተከታዩ ዘገባ ደግሞ ወደ ወሎ ይወስደናል። በወሎ ዩኒቨርሲቲ ትናንት የተቀሰቀሰው አለመረጋጋት ዛሬም ቀጥሎ ውሏል። በተለይ በአማራና በኦሮሞ ብሔረሰብ ተወላጆች መካከል መካረር ተፈጥሮ ችግር እንዳይከሰት የሃይማኖት አባቶች የአገር ሽማግሌዎችና ከፍተኛ የክልሉ ባለስልጣናት ያሉበት የልዑካን ቡድን ከተማሪዎቹ ጋር ሙሉ ቀን ሲነጋገር ውሎ ውይይቱ ማምሻውንም ቀጥሏል ይለናል ዘጋቢያችን። በግጭቱ ጉዳት መድረሱንም ጠቅሶ መስፍን አራጌ ተከታዩን አድርሶናል። ሰሞኑን በኦሮሞ ብሔረሰብ አስተዳደር ዞን እና በሰሜን ሸዋ አጣየና ማጀቴ አካባቢዎች በደረሰው ግጭት የሰው ሕይወት መጥፋቱን ተከትሎ በወሎ ዩኒቨርሲቲ ደሴ ካምፓስ የሚማሩ ተማሪዎች ትናንት ተቃውሟቸውን በሰልፍ ለመግለጽ ሞክረው ነበር። የዩኒቨርሲቲ ፕሬዚዳንት ዶክተር አባተ ጌታሁን ሁኔታውን እንዲህ ይገልጹታል። ሰኑ ተማሪዎች ከውስጡም ከውጭም ሆኖ የአማራ መብት ክብር፣ አማራ እየተጠቃ ነው የሚል ሰላማዊ ሰልፍ ጀመሩ። ውጭ በኮሚቴም በጣየም አጠቃላይ አማራ አካባቢ ላይ ያሉትን ክፍተቶች አንድ ባንድ እያነሱ ነበሩ። እነዚህ ይደረጉ በደል ደርሶብናል የሚሉ ነው። አምስተኛ ፖሊስ ጣቢያ አካባቢ ላይ ሲደርሱ ወደዛ ወደ ከተማ እንዳይሄዱ የነበረው ጸጥታ ኃይል ጋር የተወሰነ አለመግባባት ሲፈጠር መልሰ ወደ ግቢ ተበትኖ ግቡ። እንደ ፕሬዚዳንቱ ገለጻ ከዚህ በኋላ ነው በተማሪዎች መካከል ግጭት የተቀሰቀሰው። እንግዲህ እንደምታውቀው ከሁለቱም ክንፍ ውስጥ ይሄ እንዲፈጠር የሚፈልጉ አሉ ከዛኛውም ከዚኛውም የውጭ አካልም ችግሩ እንዲፈጠር የሚፈልግ አካል ስለነበረ የተወሰነ ግጭት ተፈጠረ። በግጭቱም በዩኒቨርሲቲው በቀን ሰራተኝነት የሚያገለግል አንድ ግለሰብ ሲሞት፣ አራት ተማሪዎች ቀላል የመቁሰል ጉዳት ደርሶባቸው ሕክምና ወስደው ተመልሰዋል። የዩኒቨርሲቲውን ፕሬዚዳንት ጨምሮ ሌሎች አመራሮች ሌሊቱን እዚያው በማሳለፍ ተማሪዎችን ለማረጋጋት ጥረት ቢያደርጉም ውጥረቱ ዛሬም ቀጥሎ ውሏል። ይህን ተከትሎ የአማራ ልዩ ኃይል አዛዥ ሜጀር ጄኔራል ተፈራ ማሞ፣ የክልሉ ፖሊስ ኮሚሽን ኮሚሽነር አበረ አዳሙን ሌሎች አካላት በተገኙበት ከተማሪዎች ጋር ውይይት ተደርጓል። ተማሪዎቹ በክልሉ ተወላጆች ላይ የሚደርሰው ጥቃትና በደል ይቅር፣ በዩኒቨርሲቲ ውስጥ የአክራሪ ብሔረሰብ ፖለቲካ የሚያቀነቅኑ ግለሰቦች ከስልጣናቸው ይነሱ የሚሉና በርካታ ጥያቄዎችን ሰንዝረዋል። በእለቱ የተገኙት ሃይማኖት አባት ዓለም አቀፍ እውቀት ቀስሞ አገሩን ዓለም አቀፍ ተወዳዳሪ ለማድረግ የሚችል የዩኒቨርሲቲ ተማሪ ልዩነትን በውይይት መፍታት እየቻለ ግጭት ውስጥ መግባት እንደሌለበት አስገንዝበዋል። ፈጣሪ በባህሪው መልካም ስለሆነ የፈጠረው ነገር ሁሉ መልካም ነው ደካሞች መልካምና የውቦች ውብ ደግሞ ኢትዮጵያዊ ነው። በሃይማኖት ልንለያይ እንችላለን፣ በአይዲኦሎጂም ልንለያይ እንችላለን። ሁላችንም ግን ሰዎች ነን። ሰው ነን፣ ክርስቲያንም ይሁን ሙስሊምም ይሁን አሁን ደግሞ አንደኛው ክፍለ ዘመን ላይ ደግሞ እየተዘመረለት ያለውም የዘረኝነትም ቋንቋ ይሁን ሁላችንም ግን ሰዎች ነን። በተለይ ይህ አሁን የግጭት ምክንያት የሆኑ ነገሮች ሁሉ የነፍስ ውጤትም አይደለም ከመንፈስም የተገኛለ አይደለም። ይሄ የስጋዊ ባህር የሚንጸባረቅ ነው። ይህን ልታስወግዱ ያስ የከተማዋ የአገር ሽማግሌም በእስልምናና ክርስትና መካከል ሊፈጠር የነበረውን ግጭት የፈቱበትን መንገድ በማሳየት ተማሪዎችም ከግጭት ይልቅ ውይይትን አማራጭ እንዲያደርጉ ጠይቀዋል። ስሬ ምንጭ በሚባል አካባቢ በእስልምናና በክርስትና በመስጊድ እና በቤተ ክርስቲያን ስራ ኃይለኛ ግጭት ተፈጥሮ ነበር። እንዴ! ይህንን እኛ ቁጭ ብለን አናይም፣ ምን ይሻላል ብለን ተነሳሳን። ከዛ በኋላ ከክርስቲያን ከሙስሊም አስራ አራት ሆነን ሳንታክት ከጠዋት እስከ ማታ ሰርተን ችግሩን በሰላማዊ ሰብአዊ መንገድ ፈልተናል። በመካከለኛው ምስራቅ በታሪክ ቀደምት በስልጣኔ ጥንታዊ የሚባሉት ሀገራት የደረሰባቸውን አሳዛኝ እልቂትና ህዝቦች መጎሳቆል በማንሳት ይህ አገራችን ላይ እንዳይከሰት የሁላችንም ኃላፊነት ነው ብለዋል። አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሀገር የነበራቸው ሶሪያ፣ የመን፣ አፍጋኒስታን እዚህ እየዞሩ ወረቀት ይዘው ሲለምኑ አላያቸዋቸውም። ህጻናት ልጆች ይዘው ያሳዝናል በጣም ጌታዬ፣ አምላኬ፣ እግዚአብሔር ሆይ፣ ኢትዮጵያን ከእንደዚህ አይነት አደጋት አደጋት በድህነታችን ላይ ይሄ ቢጨመር የት እንደርሳለን እያልኩ ሁሉ ስለዚህ እሰቡ በጣም እሰቡ ልጆች፣ አገራችንን እንደዛ ላለ ነገር አሳልፈን እንዳንሰጥ፣ የደራሲ ዮሐንስ አፈወርቅን ጥልቅ የስንኝ መልእክት በማንሳት ለተማሪዎቹ ጥብቅ መልእክት አስተላልፈዋል። ክብሪት እሳት ፈጥራ ራሷን ሲጭራት፣ እሷም ትነድና ሌላውም አይቀራት። የተማሪዎችን ጥያቄዎች አንድ በአንድ በመዝገብ ከክልሉ ከፍተኛ አመራሮች ጋር በመነጋገር ለመፍታት እንደሚጥሩ የክልሉ ከፍተኛ አመራሮች ቃል ገብተዋል። ይህ በእንዲህ እንዳለ ከባቲ ወደ ኬሚሴ ሲጓጓዝ የነበር ከነበረ ከስምንት መቶ በላይ የክላሽንኮቭ ጥይት ዛሬ በኮምቦልቻ ከተማ በቁጥጥር ስር ውሏል። የከተማው አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኮማንደር ያለለት ዘገየን በስልክ አናግሬያቸው ነበር። ያው ዛሬ ከባቲ ወደ ሰሚሴ የሚጓዝ ተሽከርካሪ ላይ ነው ከባቲ ነው ወደ ኮምቦልቻ መናኸሪያ ገብቶ ስምንት መቶ ሰማንያ የክላሽ ጥይት ተይዟል። የያዘው ግለሰብ አራት መቶ ሺህ ብር የባንክ ቼክ አለው። ከውጭ ሰውየው ከውጭ የቆየ ወጣት ነው። በቅርብ ነው፣ አንድ ሁለት ወር አካባቢ ሆነ የአረብ ሀገር የነበረ ነው እና መቶ ሺህ ብር ለሌላ ሶስተኛ ወገን አንጣ ተብዬ የሚል ነገር ነው ያለው እንግዲህ ይህንን አጠቃላይ ችግር ሁኔታውም የሚመለከተው የጸጥታ አካላት እና ከክልል አመራሮች ጋር ሆኖ ምርመራው በስፋት እየተጣራ ነው የሚገኘው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።